የአውሮፓ ህብረት መሪዎች ትናንት ማምሻውን ከቱርክ ባለቀ ሰዓት በቀረበላቸው ሀሳብ ላይ ለመነጋገር ተሰብስበው ነበር። አንካራ ስደተኞችን ከግሪክ ወደ ግዛቷ ለመመለስ ለምታደርገው ትብብር ህብረቱ ሊሰጣት ያቀደው የገንዘብ እርዳታ ወደ ስድስት ቢሊዮን ዩሮ ከፍ እንዲል ጠይቃለች። ቀደም ሲል ህብረቱ ቱርክ ውስጥ የሚገኙ የሶሪያ ስደተኞችን የኑሮ ሁኔታ ለማሻሻል ሶስት ቢሊየን ዩሮ ለመስጠት መዘጋጀቱን አመልክቶ ነበር። ከዚህም ሌላ ቱርክ በህገወጥ መንገድ ወደ ግሪክ የገቡ ስደተኞችን በሙሉ ወደ ራሷ ግዛት ለጊዜውና በሰብአዊነት ልትመልስ፣ በለውጡም ከግሪክ በምትመልሰው ስደተኛ ቁጥር ልክ በግዛቷ የሚገኙ ሶሪያውያንን ወደ ህብረቱ አባል ሀገራት እንዲያሻግር ጠይቃለች። ይህም እንደ አንካራ እምነት በህገወጥ ሰው አሸጋጋሪዎች ህይወታቸው ለአደጋ የሚጋለጠውን ጥገኝነት ፈላጊዎች ያድናል። የአውሮጳ ህብረት ምክር ቤት ፕሬዚደንት ማርቲን ሹልስ እንደሚሉትም ይህ ተግባራዊ ከሆነ በሰው ነፍስ አትራፊዎች ላሏቸው ደላሎች ከፍተኛ ክስረት ነው። ግን ደግሞ ቱርክ ባቀረበችው ሀሳብ የህብረቱ አባል ሀገራት ሙሉ በሙሉ የመስማማታቸው ነገር ገና አለየለትም። የጀርመን መራሂተ መንግስት አንጌላ ሜርክል ግን ጥሩ እርምጃ ተሄዷል ይላሉ። ትናንት የቀረበውን ሰነድ በተመለከተ እጅግ ጠቃሚ እርምጃ ተራምደናል ብዬ አምናለሁ። ግልጽ የሆነ ግብ ለማስቀመጥ ቀሪውን ዝርዝር ውሳኔ በሚቀጥለው ሳምንት የምንመለከተው ይሆናል። መሰረታዊውን ነገር እዚህ ጋር መግለጽ ካስፈለገ ከቱርክ ጋር የሚኖረን ትብብር ትናንት በሰነዱ ላይ በግልጽ ሰፍሯል። ያንንም ተቀብለናል። እናም ህገወጥ ስደትን በጋራ የመዋጋት እርምጃውን በአጽንኦት ተቀብለነዋል። ባለፈው ጎርጎሮሳዊ ዓመት ብቻ ከአንድ ሚሊየን የሚበልጡ ስደተኞችና ጥገኝነት ፈላጊዎች አውሮፓ ገብተዋል። ካለፈው ጥሩ ወዲህ ብቻ ደግሞ 135 ሺ የሚሆኑ መጥተዋል። አብዛኞቹ ከጦርነት የሚሸሹት ሶሪያውያን ሲሆኑ፣ ቀሪዎቹ ከአፍሪቃና ከመካከለኛው ምስራቅ የተሻለ ኑሮ ፍለጋ እየተሰደዱ ናቸው። ቱርክ ብቻዋን 2.5 ሚሊየን የሶሪያ ስደተኞችን አስጠግታለች። አብዛኞቹ እዚያ ለወደፊት ኑሯቸው ይህ ነው የሚሉት ነገር በማጣታቸው ወደ አውሮፓ ሀገራት ለመሻገር ይሞክራሉ፣ ይሻገራሉም። ይህን የስደተኞች ፍሰት ለመግታት የአውሮፓ ህብረት ለቱርክ በቢሊየን የሚቆጠር የገንዘብ እርዳታ ለመስጠት ተዘጋጅቷል። በዚህም አንካራ ለስደተኞቹ መጠለያም ሆነ ትምህርት ቤቶችን መገንባት እንድትችል ነው የታስበው። አብዛኞቹ ስደተኞች ከቱርክ መንግስት ምንም አይነት ድጋፍ አያገኙም። በዚህም ምክንያት ለመኖር ያገኙትን በርካሽ ክፍያ ሰርተው ለማደር ተገደዋል። የቱርክ መንግስት ሶሪያውያን ስደተኞች ከሀገሬው ህዝብ ጋር ተዋህደው እንዲኖሩ ለማድረግ እንደሚጥር ይናገራል። ስራ የመስራት ፈቃድን እንደሚሰጥም ገልጿል። በተግባር ግን ገና ሏለም እየተባለ ነው። የ20 አመቱ ሶሪያዊ ኦማር ኢስታንቡል በሚገኝ አንድ የጫማ ፋብሪካ ውስጥ ከሁለት መቶ ዩሮ ያነሰ ደሞዝ በወር እየተከፈለው ይሰራል። እሁድ ቅዳሜን ጨምሮ ሳምንቱን ሙሉ ነው የምንሰራው። በሳምንቱ መጨረሻ መጥተን እንድንሰራ ያስገድዱናል፣ ግን ደግሞ አይከፍለንም ይላል። ለአብዛኞቹ በዕድሜ ከፍ ላሉ ስደተኞች የሥራ ዕድል የለም፣ ልጆቻቸውም ትምህርት ቤት አይሄዱም። ብዙዎቹ ጊዜያቸውም በመተከዝ እንደሚገፉ ይናገራሉ። ቱርካዊው የስደተኞች ጉዳይ ተመራማሪ ሙራት ኤርዶካን ይዞታው በዚህ ይቀጥላል የሚል ስጋት አላቸው። እጅግ በጣም ጥቂት ሶሪያውያን ስደተኞች ብቻ ከሚሰጠው የመስራት ፈቃድ ተጠቃሚ ሊሆኑ ይችላሉ። አብዛኞቹ ሕገ ወጥ በሆነ መንገድ መስራታቸውን መቀጠላቸው አይቀርም። ትንንሽና መካከለኛ ደረጃ ላይ የሚገኙ ኩባንያዎች እንዲህ ካለው የስራ ገበያ ይጠቀማሉ። ለእነሱ ይህ እርካሽ የሰራተኛ ጉልበት ነው።